ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ያስትልን። እንደምናመሻችሁ። የሐሙስ ህዳር 25 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በቀዳሚው ዝግጅት በአዲስ አበባ የተሰበሰቡት የኢጋድ አባል አገሮች የጤና ጥበቃ ሚኒስትሮች ኢቦላን ጨምሮ ስጋት በሆኑ የጤና ችግሮች ላይ ለመምከርና የጋራ እቅድ ለመንደፍ የታለመ ውይይት በማካሄድ ላይ ናቸው። ለምሳሌም ከሰሜን ሱዳን ጋር እጅግ መልካም የሥራ ግንኙነት አለን። መተማና ሁመራን በመሳሰሉ የየብስ ማቋረጫ ድንበሮች የተቀናጁ የክትትልና የምርመራ ሥርዓቶች አሉ ነው የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ናቸው። ዝርዝር ዘገባ ይኖረናል። በሌላኛው ዜና የአፍሪካ የፍጆታ ምጣኔ ሀብትና የተፈጥሮ አካባቢ ጥበቃን የተመለከተ ዘገባ እንዲሁም በዴሞክራሲ በተግባር ዝግጅት በኢትዮጵያ የሰብአዊ መብት ይዞታ ዙሪያ የተሰናዳ ውይይት ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁን ታመሹ እንጋብዛለን። አሁን የምሽቱን ዜናዎች ቆንጅታዬ ታሰማናለች። ጤና ይስጥልኝ፣ እንደምናመሻችሁ በዚህ በዩናይትድ ስቴትስ በኒውዮርክ ባለፈው ሐምሌ ወር በቁጥጥር ስር ሊያውለው አንቆት ትንፋሹ ተቆርጦ በሞተው ጥቁር አሜሪካዊ ሕልፈት ጉዳይ የተወነጀለው ነጭ ፖሊስ ክስ እንዳይመሰረተበት በውሳኔ ሰጪ ከህዝብ የተውጣጣ ሸንጎ የተላለፈውን ብይን በመቃወም ትናንት ረቡዕ በከተማዋ በጠቅላላ የተቃውሞ ሰልፍ ተቀስቅሷል። ትናንትና ግራንድ ጁሪው ማለት ብይን ሰጪው ሸንጎ ውሳኔው ከተሰማ በኋላ በርካታ ህዝብ በታወቀው የታይምስ ስኩዌር አደባባይ ገንፍሎ ለተቃውሞ ወጥቷል። ከዚያም በሮኬፈለር ማዕከል እና ኮለምበስ ማዕከል እንዲሁም ግራንድ ሴንትራል በሚባለው የከተማ ባቡር ጣቢያ እንዲሁ ሰልፍ ተደርጓል። ድንገቱ በደረሰበት ወቅት በአቅራቢያው የነበረ መንገደኛ በቴሌፎን ቪዲዮ ሁኔታውን ቀርጾ እንደታየው የ43 ዓመቱ ኤሪክ ጋርነር ሲጋራ በቁጥር በህገወጥ መንገድ እየሸጥክ ነው ብለው ሊያስሩት ከመጡ በርካታ የኒውዮርክ ፖሊሶች ጋር ሲጨቃጨቅ ቆይቶ ዳንኤል ፓንታሌዮ የሚባለው ፖሊስ ከኋላው መጥቶ አንገቱን እንቅ አድርጎ ወደ መሬት ሲጥለው ይታያል። የአስም ህመምተኛ የነበረውና ሰውነቱም ግዙፍ የነበረው ጋርነር እረ መተንፈስ አቅቶኛል እያለ በተደጋጋሚ ሲማጸንም ይሰማል። የህልፈቱ ምክንያት መርማሪ ኤክስፐርት ጋርነር የህልፈት መርማሪ ኤክስፐርት ጋርነር የሞተው ከረጅም ዓመታት በፊት በኒውዮርክ ፖሊስ ሰራዊት ውስጥ ክልክል በሆነው ታሳሪን አንገት አንቆ በቁጥጥር ስር የማዋል መንገድ ታንቆ ነው ሲል አረጋግጧል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ኤሪክ ሆልደር ትናንት ማታ በሰጡት መግለጫ በጉዳዩ ፌዴራሉ መንግስት የሲቪል መብቶች ሕግ ተጥሶ እንደሆነ የምርመራ ዶሴ ይከፍታል ብለዋል። የጋርነር ቤተሰቦችና ተሟጋቾች ይኸው እንዲደረግ ለወራት ሲጠይቁ ቆይተዋል። ከሰሜን አፍሪካ ወደ አውሮፓ ሰዎችን በህገወጥ መንገድ እያሽለኮለኩ በማጓጓዝ የተወነጀሉ አስራ አንድ ሰዎች ጣሊያንና ጀርመን ውስጥ በቁጥጥር ስር ውለዋል። በሙሉ ኤርትራውያን እንደሆኑ ተዘግበዋል። አስሩ ስደተኛም በህገወጥ መንገድ በማጓጓዝ የተወነጀሉት ትናንት ረቡ የተያዙ ሲሆን ከሀያ ጊዜ በላይ በጀልባ አጓጉዘዋል። ከመካከላቸው አንዱ ባለፈው ሰኔ ወር ሁለት መቶ አርባ አራት ተሳፋሪዎች ያለቁበትን ጉዞ በማቀነባበር የምራው ነው ተብሏል ህገወጥ ፈለሳን የመርዳት ሴራ ፈጽመዋል ተብለው ተከሰዋል አስራ አንደኛው ስደተኞችን በመደበቅ ወንጀል ተከሷል የሩሲያ ፕሬዝደንት ቭላድሚር ፑቲን ሀገራቸው የዩክሬኗን ክሬሚያን ልሳነ ምድር መውሰዷን ደግ አደረገች ሲሉ እየተሟገቱ ናቸው ምዕራባውያን የዩክሬኑን ቀውስ ሰበብ አድርገው በሀገራችን ላይ እቀባጥለዋል ሲሉም ወንጅለዋል ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሩሲያ በምስራቅ ዩክሬን የሚንቀሳቀሱትን ተገንጣዮች መርዳቷን ካቆመች ከምዕራባውያን ጋር የተሻለ ግንኙነት ልታገኝ ትችላለች ሲሉ ተናግረዋል። ኬሪ ይህን ያሉት ዛሬ ሐሙስ ስዊትዘርላንድ ውስጥ በአውሮፓ ጸጥታና ትብብር ጉባኤ ላይ ባሰሙት ንግግር ነው። ዩናይትድ ስቴትስ ከሩሲያ ጋር መፋጠጥም ሆነ ሞስኮ በራሷ ስራ ምክንያት ከዓለም ስትገለል ማየት ፍላጎቷ ሆኖ አይደለም ሲሉ ኬሪ ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በዚህ ሳምንት በአዲስ አበባ የተሰበሰቡት የኢጋድ አባል አገሮች የጤና ጥበቃ ሚኒስትሮች ኢቦላን ጨምሮ ስጋት በሆኑ የጤና ችግሮች ላይ ለመምከር እንዲሁም የጋራ እቅድ ለመንደፍ የታለመ የአራት ቀናት ውይይት በማካሄድ ላይ ናቸው። በተለይ በኢቦላ ጉዳይ የአካባቢው ሀገሮች በጋራ ሲነጋገሩ የመጀመሪያው ያለመሆኑን የገለጹት የኢትዮጵያው የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ እንደ ቀጣይ ሂደት ሊታይ እንደሚችል አብራርተዋል። እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ያዘጋጀው ይህ የጤና ጥበቃ ሚኒስትሮች ስብሰባ ለአርብቶ አደር እንደዚሁም ድንበር አቋራጭና ተንቀሳቃሽ ማህበረሰቦች መኖር ባለበት የጤና አቅርቦት ላይ ያተኩራል። ድንበር የሚጋሩት የምስራቅ አፍሪካ ሀገሮች ደግሞ የበሽታ ስጋቶችን ለመቋቋም መፍትሄም ለመፈለግ በጋራ እንዲሰሩ የግድ መሆኑን ያምናሉ። በአዲስ አበባ የተጀመረው ስብሰባ መነሻም ይሄው ነው። የተለያዩ በሽታዎችን በማሳያነት የጠቀሱት የኢትዮጵያው የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ አንዳችን ጋ ጠፍቶ ሌላችን ጋ ስካለ ሁላችንም ነጻ አይደለንም ብለዋል። ፖሊዮ ለምሳሌ ከምስራቅ አፍሪካ ያልጠፋው ሶማሊያ ውስጥ በመገኘቱ መሆኑን አስታውሰዋል። የአራቱ ቀን ስብሰባ ከሚያተኩርባቸው ጉዳዮች አንዱ ወቅታዊ ስጋት የሆነው ኢቦላ ነው። ከዚህ አንጻርም አገሮቹ በጋራ ሊሰሩ እንደሚገባ ዶክተር ከሰተ የኢትዮጵያን ተሞክሮ በመግለጽ አስረድተዋል። ለምሳሌም ከሰሜን ሱዳን ጋር እጅግ መልካም የሥራ ግንኙነት አለን። መተማና ሁመራን በመሳሰሉ የየብስ ማቋረጫ ድንበሮች የተቀናጁ የክትትልና የምርመራ ስርአቶች አሉን። በሙያሌ ደግሞ ከኬንያ ባለስልጣናት ጋር ጥሩ ግንኙነት አለን። በጋላፊና በደዋሌ ከጅቡቲ ባልደረቦቻችን ጋር ስንሰራ ቆይተናል። በችግር ውስጥ እያለፉ ቢሆንም ከደቡብ ሱዳን ባለሥልጣናትም ጋር እየሰራን እንገኛለን። የአዲስ አበባው ስብሰባ ኢቦላን ከመከላከል አንጻር የእስካሁኑን ሂደት ለመገምገምና የጋራ ስትራቴጂ ለመንደፍ እንደሚያስችል ኢትዮጵያዊው ሚኒስትር ገልጸዋል። የምስራቅ አፍሪካ ሀገሮች በኢቦላ ላይ ሲመክሩ የመጀመሪያቸው እንዳልሆነም ጠቁመዋል። ዶክተር ከሰተ ብርሃን እንዳሉት ከሁለት ወራት በፊት እነዚህ ሚኒስትሮች በናይሮቢ ተገናኝተው ነበር። ያ ስብሰባም አገሮቹ ሁሉ ብሔራዊ እቅዶቻቸውን ያቀረቡበት እንደነበር አመልክተዋል። በድንበሮቻችን አካባቢ ሊኖር ስለሚገባው ትብብርም ተነጋግረን ነበር ነው ያሉት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በ1431 መካከለኛ ሞገድ የሚያስተላልፈውን ስርጭት ነው። ዝግጅታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። በአሁኑ ጊዜ አፍሪካ ውስጥ እየታየ ያለው የዕድገትና የፍጆታ አዝማሚያ በተፈጥሮ ምኅዳር ላይ ሊያደርስ የሚችለውን ጉዳት ላይ የሚነጋገር ስብሰባ በአዲስ አበባ እየተካሄደ ነው። አህጉሪቱ ውስጥ በአካባቢው የሚጣሉ ጎጂና መርዛማ ኬሚካሎች ለአፍሪካውያን ጤንነት ብርቱ አደጋ የደቀኑ መሆናቸውን በውይይቱ መክፈቻ ላይ ተነግሯል። መለስካቸው አመሀ ተጨማሪ አለው። በአፍሪካ ህብረት ዋና ጽህፈት ቤት በከባቢ ጉዳዮች ላይ ሊመክር በጀመረው የአፍሪካ ሀገሮች የፓርላማ አባላት መድረክ ላይ የመክፈቻ ንግግር ያደረጉት የህብረቱ የገጠር ኢኮኖሚ እና ግብርና ኮሚሽን ኮሚሽነር ሚሲስ ቱሙሱሚ ሮዳ ፒስ ከመነሻቸው ያተኮሩበት ጉዳይ የሰው ልጅ የህይወት መሰረት ጤናማ ስርዓተ ከባቢ ወይንም ኤኮሲስተም መሆኑን ነበረ። ከዚህ አኳያ አፍሪካውያን ለህይወታቸው የሚታመኑበት የከባቢያቸው ብዝሃ ህይወት እንደሆነም አስምረውበታል በአፍሪካ የተፈጥሮ ሀብቶች ለምግብ ለህክምና ወይንም ለመድኃኒት ለመጠለያና ወደ ኢንዱስትሪያዊ ኢኮኖሚ ለመሸጋገር እንዲሁም ለእያንዳንዱ አፍሪካዊ ገቢ የሚያበረክቱት ድርሻ ከፍ ያለ እንደሆነም ዘርዝረዋል ታዲያ ዛሬ በአፍሪካ የሚታየው የእድገትና የፍጆታ አቅጣጫ በቅጡ ስላልተያዘ እያሳደረ የሚገኘው ተጽዕኖ ምን ያህል አሳሳቢ እንደሆነም ገና ከንግግራቸው መነሻ ነበረ ኮሚሽነሯ ግልጽ ያደረጉት። አሁን አፍሪካ ውስጥ እየታየ ያለው የእድገትና የፍጆታ አዝማሚያ አሳሳቢ ነው። እነዚህ አዝማሚያዎች በተፈጥሮ ምህዳር ላይ እያደር የሚከፋ ተጽዕኖ እያሳረፉ ናቸው። ዛሬ አፍሪቃ የመሬት መራቆትን እያየች ነው። የብዝሃ ሕይወት ሀብቷ እየተመናመነ ነው። ደኖቿ እየጠፉ ነው። እርጥበት ያላቸው አካባቢዎች እየነጠፉ ነው። እነዚህ ከፍተኛ ተጽዕኖ የደረሰበት የተፈጥሮ ምህዳር ጥቂት ምልክቶች ናቸው። ዛሬ በአፍሪካ የግብርና ምርትን ለማሳደግ ልዩ ልዩ ማዳበሪያዎች በሰፊው ጥቅም ላይ ይውላሉ። የአረም የተባይ ማጥፊያ መድኃኒቶች ይረጫሉ። ከኢንዱስትሪዎች በተለይም ከፍብረካ ኢንዱስትሪዎች መስፋፋት ጋር አላግባብ የሚጣሉት ወይንም የሚወጡት በካይ ኬሚካሎችና መርዛማ ንጥረ ነገሮች ሥርዓተ ከባቢ ላይ የሚያሳድሩት ጎጂ ተጽዕኖ ለአፍሪካ ስጋትን እንደፈጠረ ሮውዳፒስ በንግግራቸው ዘርዝረዋል። ያለውን ብክለት መጠንም በደምሳሳው ገልጸውታል። የዓለም የምግብና የግብርና ድርጅት ፋኦ በቅርቡ እንደጠቆመው አርባ ሺ ቶን እና ምናልባትም ከዚያም እጅግ የበለጠ ግዝፈት ያላቸው ጎጂ ኬሚካሎች በተለያዩ የአፍሪካ ክፍሎች ተጥለዋል። ለግብርና ጥቅም ላይ ከሚውሉ ኬሚካሎች ሌላ በአፍሪቃ ተበትነው ያሉ ሌሎች ጎጂ ኬሚካሎች ለአፍሪካውያን ጤንነትና ለአካባቢው ከፍተኛ አደጋን ደቅነዋል። በአፍሪካ ህብረት የገጠር ልማትና የግብርና ዲፓርትመንት ዲሬክተር ዶክተር አበበ ኃይለ ገብርኤል በተለይ ለቪኦኤ በሰጡት ቃለ ምልልስ፣ ዛሬ በአፍሪካ በተለያዩ ማዕዘናትና በባህር ዳርቻዎችና ውስጥ ተከማችቶ ስለሚገኘው ጎጂ ኬሚካልና መርዛማ ንጥረ ነገሮች ጥርት ያለ መረጃ ለማግኘት እጅግ አስቸጋሪ እንደሆነ ተናግረዋል። ከበለጸጉ ሀገሮች ወደ አፍሪካ ተጓጉዘው በምስጢር ስለሚጣሉ መርዛማ ኬሚካሎችና ስለመሳሰሉት ዝርዝር ማወቅ ከባድ ነው። ዶክተር አበበ ኃይለ ገብርኤል ይሄ አንዱ ምስጢር ተደርጎ የሚቆጠር ነው። በቀላሉ ለፐብሊክ ቅርብ የሆነ የመረጃ አቅርቦት የሌለበት ነው እና ሁለተኛው ምክንያት እንኳን እና እንደዚህ ምስጢራዊ የሆነ ጉዳይ ቀርቶ በአፍሪካ ውስጥ ያለው የመረጃ አቅርቦት እጥረት ምን ያህል እንደሆን፣ የሁሉ ነገር መነሻ ህዝብ ነው አይደለም? አፍሪካ ያላት ህዝብ ስንት ነው የሚለውን እንኳን ለማወቅ በእርግጠኝነት በጣም ከባድ ነው። በአሁኑ ሰዓት ስለዚህ አፍሪካ ውስጥ አሁን ያለው ስቶክ ፓይል ምን ያህል ነው፣ የት ነው ያለው የሚለው በጣም ብዙ ብዥታ ያለበት ነው። አፍሪካ ይህን ተግዳሮት በውጤታማ መልኩ ለማለፍ የምትችለው በብዙ መንገድና ዘዴ መሆኑን የሚናገሩት ዶክተር አበበ አንዱ መንገድ የአፍሪካ ሀገሮች ህግ አውጪዎች ወይንም የፓርላማ አባላት በዚህ ረገድ ጠቃሚና ከአህጉሪቱ ችግሮች ጋር የሚስማሙ የህግ ድንጋጌዎችን ማውጣት እንዳለባቸው ይመክራሉ። ከዚህ አኳያ የአፍሪካ ሀገሮች የአካባቢ ጉዳዮችን የሚመለከቱ ስምምነቶችን ከተፈራረሙ በኋላ እንኳ በየሀገሮቹ ተግባራዊ የሚደረጉ ህጎችን ለመቅረጽ ያለውን ችግር ዶክተር አበበ አብራርተዋል። ሀገሮቹ ስብሰባ ላይ ከተሳተፉና ስምምነት ካደረጉ በኋላ በየህግ አውጪዎቻቸው እንደገና ራቲፋይ መደረግ አለባቸው እና ራቲፋይ ለማድረግም ትልቅ ችግር ነው ያለው፣ ለማጽደቅ ያንንም ስምምነት ለማጽደቅ በጣም ችግር ነው እና ተግባር ላይ አውሎ ከዛ ውጤት አግኝቶ አገሮች ተጠቃሚ እንግዲህ ስምምነቱን በማዋል ግዴታም ነው እንደገናም ደግሞ ጥቅም ነው እና ትልቅ ችግር ነው። ዛሬ በህብረቱ የተከፈተው የአፍሪካ ሀገሮች ህግ አውጪዎች ስብሰባ ወይንም የምክክር መድረክ ዋና ዓላማው ለአባላቱ የተሻለ ግንዛቤ ማስገኛ ሲባል ነው። ይህ ጉባኤ ለሁለተኛ ጊዜ መካሄዱ እንደሆነም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ ዘገባችን ስናልፍ በተባበሩት መንግስታት ድርጅት ለሶማሊያ የተመደበው ወታደራዊ ተልዕኮ አሚሶም አልሸባብን ከአብዛኛው የአገሪቱ ግዛት ካስለቀቀ በኋላ አዲስ ኃላፊነት ተረክቧል። በዚህ አዲስ ሚናቸው ወታደሮቹ በማዕከላዊ ደቡብ ሶማሊያ የተዘጉ ቁልፍ የእርዳታ መግቢያ በሮችን ይከፍታሉ። የሞቃዲሾ ዘጋቢያችን አብዱልአዚዝ ቢሎ እንደሚለው በሀገሪቱ የገባው ድርቅና የምግብ ዋስትና ማጣት ለመቋቋም በነፃነት መዘዋወር አስፈላጊ ይሆናል። ትዝታ በላቸው ዝርዝሩን ይዛለች። የተባበሩት መንግስታት ድርጅት የሰብአዊ እርዳታ አቀናባሪ መስሪያ ቤት ኦቻ ና በሶማሊያ የአፍሪቃ ህብረት የሰላም ጥበቃ ተልእኮ አሚሶም መካከል የጋራ ስምምነት ላይ ከተደረሰ በኋላ ወታደሮች አዲሱ ኃላፊነታቸው በድርቅ የተጠቁ የሶማሊያ ግዛቶች ውስጥ ለሚኖሩ ዜጎች የእርዳታ እህል ማቅረብ ነው ተብሏል። አዲሱ ኃላፊነት ለአፍሪካ ወታደሮች የተሰጠው በአንድ ወቅት በአልሸባብ ቁጥጥር ስር የነበረውን ሰፊ የደቡባዊ ማዕከላዊ ሶማሊያ ነፃ ካወጡ በኋላ መሆኑ ነው። በአሁኑ ወቅት በሶማሊያ ከአንድ ሚሊዮን በላይ ዜጎች ለረሃብ አደጋ የተጋለጡ ሲሆን የሰብዓዊ እርዳታ ካልተገኘ ተገኘ ተጨማሪ ሶስት ሚሊዮን የሚሆኑም የምግብ እጥረት እንደሚገጥማቸው የተባበሩት መንግስታት ድርጅት ገልጿል። ማማን ሳዲቁ የአፍሪቃ ህብረት የሶማሊያ ተልእኮ ኃላፊ ናቸው። አሚሶም እስካሁን በፈጸማቸው በጣም እኮራለሁ። እነዚህን ወንዶች ልጆቻችን ነው የምላቸው። በጦር መስኩ ላይ ያስመዘገቡት ጀብዱ እጅግ የሚያኮራ ነው። ሆኖም እነዚህ መሳሪያ ታጣቂዎች ብቻ ያለ መሆናቸውን ሰብአዊና በምንሰጣቸው መመሪያ ለደቡባዊ ሶማሊያ ሕዝብ መንገድ የሚከፍቱ የእርዳታ እህል የሚያቀርቡ በጤና ጥበቃ በትምህርት አቅርቦት መሳተፍ የሚችሉ መሆናቸውን ማስመስከር እንፈልጋለን። አዲሱ መመሪያ በአሚሶምና በሶማሊያ ውስጥ በሚሰሩ ሰብአዊ ድርጅቶች መካከል ገንቢ የሲቪልና የወታደራዊ ትብብር ያሰፍናል ተብሏል። የአሚሶም ወታደሮች በአልሸባብ ጦርነት ለአመታት የተቆራረጡ ከተሞችን በማገናኘት የእርዳታ አቅርቦቱን ያመቻቻሉ። ፊሊፔ ላዘሪኒ በሶማሊያ የተባበሩት መንግስታት ድርጅት ረዳት ልዩ ተወካይና የሰብአዊ እርዳታዎችም አቀናባሪ ናቸው። ሌላ የረሃብ ሰብአዊ ቀውስ እንዳይከሰት ምግብ ለሚያስፈልጋቸው ፈጥኖ ማድረስ ቁልፍ ነው ይላሉ። መሰረታዊ እርዳታ ቁሳቁሶች ከቦታ ቦታ እንዲደርሱና ሰዎች በነጻነት እንዲዘዋወሩ ካስቻልን፣ ለአጠቃላይ የምግብ ዋስትናው ያግዛል። እርግጥ ነው ዛሬ እንደ አውሮፓ አቆጣጠር በ2010 የነበረውን የምግብ እጥረት እያየን ነው። ታዲያ ዛሬውኑ መፍትሄ መሻት ካልጀመር ነገ የባሰ ሊሆን ይችላል። እንደ አውሮፓ አቆጣጠር በ2011 ዓመተ ምህረት በነበረው የረሃብ ቀውስ 250 ሺህ የሚሆኑ የሶማሌ ዜጎች ህይወት ማለፉ አይዘነጋም። ሆኖም ከዚያ አንድ ዓመት ቀደም ብሎ ረሃቡ እንደሚከሰት የማስጠንቀቂያ ምልክቶች ቢኖሩም በወቅቱ ተቀናቃኝ የሶማሊያ ኃይሎች መካከል የነበረው የስልጣን ሽኩቻ የእርዳታ አቅርቦቱን እንዳዘገየው ይጠቀሳል። ከምሽቱ አንድ ሰዓት ከ18 ደቂቃ ሊሆን ነው የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በዩናይትድ ስቴትስ የተወካዮች ምክር ቤት የቶም ላንቶስ የሰብአዊ መብቶች ኮሚሽን በቅርቡ ጥቅስ በሁለት አስቸጋሪ ምርጫዎች መካከል አጣብቂኝ ውስጥ ያለው የወቅቱ የኢትዮጵያ የሰብአዊ መብቶች ሁኔታ በሚል ርዕስ መድረክ አዘጋጅቶ የምስክሮችን ቃል አድምጧል። መድረኩ በአጠቃላይ በኢትዮጵያ የሚታዩ የሰብአዊ መብት ጥሰቶችን የተመለከተ ሲሆን በተለይ ህገ መንግስቱ እንዴት የሲቪሉ ማህበረሰብ እንቅስቃሴ ውሱን እንዳደረገ፣ ሚዲያውን እንዳፈነና በልማት ፕሮጂዎች ስም ለዘመናት በአካባቢው የኖሩ ዜጎችን ማፈናቀልን ፈትሿል። በዕለቱ ማብራሪያ እንዲሰጡ የተጋበዙ ሰዎች ዩናይትድ ስቴትስ ከኢትዮጵያ ጋር ያላትን መልካም ግንኙነት በመጠቀም የሀገሪቱን የሰብዓዊ መብቶች አያያዝ በማሻሻሉ ረገድ የምትረዳባቸው መንገዶች ካሉም ተወያይተዋል። ቀጣዩ የዴሞክራሲ በተግባር ዝግጅት ለዛሬ ያዘው ርዕስ ነው። አዘጋጅና አቅራቢው ሰለሞን ክፍሌ ነው። በዩናይትድ ስቴትስ ኮንግሬስ የቶም ላንቶስ ሰብአዊ መብቶች ኮሚሽን ባለፈው ኅዳር 23 ቀን 2007 ዓ ም ስለ ኢትዮጵያ የወቅቱ የሰብአዊ መብቶች ሁኔታ በአስረጅነት ከጋበዛቸው እንግዶች መካከል ከሁመን ራይትስ ዋች ስለ ኢትዮጵያ ጉዳይ አጥኙ ፌሊክስ ሆርን፣ ከፍሪደም ሃውስ ሮበርት ሄርመን፣ ከኮሚቴ ቱ ፕሮቴክት ጆርናሊስት የአፍሪካ ፕሮግራም አስተባባሪዋ ሱዛን ቫለንታይን እና ከዞን ዘጠኝ ጦማሪያን ወይዘሪት ሶሊያና ገብረ ሚካኤል ይገኙበታል። እንደሚታወቀው ኢትዮጵያ የተባበሩት መንግስታት ድርጅትን ዓለም አቀፍ የሰብአዊ መብቶች ድንጋጌ ካጸደቁ ቀዳሚ ሀገሮች አንዷ ናት። ያም ሆኖ ግን በአሁኑ ወቅት በአፍሪካ አህጉር ካሉ እጅግ ጨቋኝ ተብለው በሚከሰሱ መንግስታት ከሚገዙ ሀገሮች አንዷ ሆናለች። ይህንኑ የሚገልጹ በርካታ ታዋቂ የሰብአዊ መብት ተከራካሪ ቡድኖች መንግስቷ በቀዳሚነት የፈረመውን ዓለም አቀፍ የሰብአዊ መብቶች ድንጋጌ እንዲያከብር በተደጋጋሚ ይጠይቃሉ። የመብት ጠበቆች ዛሬ በአገሪቱ ያለውን አጠቃላይ ሁኔታ መንግሥት መሠረታዊ መብቶችን የነፈገበት በተለይም ሐሳብን በነጻነት የመግለጽ የመሰብሰብና የመደራጀት መብቶችን በጥብቅ ያገደበት ሆኖ እናገኘዋለን ሲሉ ይገልጹታል። ሕግ አክባሪና ሰላማዊ ዜጎች በፖሊስ ክትትል ሥር የሚኖሩባት፣ ተቃዋሚ ፖለቲከኞች ጋዜጠኞችና የኢንተርኔት አምደኞች ያለ ፍርድ ሂደት እየተያዙ የሚታሰሩባት አገር ኢትዮጵያ ናት ሲሉም ጨምረው ይከሳሉ። እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም የተላለፈውን የማኅበራትና በጎ አድራጎት ድርጅቶች ሕግን ጨምሮ ነፃ የሲቪል ማኅበረሰባትና መንግሥታዊ ያልሆኑ ድርጅቶች በሀገር ውስጥ ያሉም ይሁን በውጭ በዚህ ጨቋኝ ሲሉ በገለጹት ሕግ ምክንያት እንቅስቃሴያቸውን ለማቆም ተገደዋል። የዩናይትድ ስቴትስ ፖሊሲ ቀራጮች ይህን ከጊዜ ወደ ጊዜ በፍጥነት እያሽቆለቆለ በመውረድ ላይ የሚገኘውን የኢትዮጵያ የሰብአዊ መብቶች አያያዝ ትኩረት ሰጥተው ይመረምራሉ፣ እርምጃም ይወስዳሉ ብለው ነው ተስፋ የሚያደርጉት። ለሰብአዊ መብቶች መከበር የሚከራከሩት ወገኖች በሙሉ በአፍሪካ ቀንድ ሰላምና መረጋጋት ሊመጡ እንዲሁም የዩናይትድ ስቴትስ ፍላጎቶች ሊከበሩ የሚችሉት ደግሞ የሰብአዊ መብቶች የሚከበሩባት ሕግና ስርዓት የሰፈኑባት ዲሞክራሲያዊት ኢትዮጵያ ስትኖር ብቻ ነው ሲሉም እነዚህ ወገኖች ይመክራሉ ያስገነዝቡማል። በሟቹ የዩናይትድ ስቴትስ ኮንግሬስ አባል በቶም ላንቶስ ስም የተቋቋመው የሰብአዊ መብቶች ኮሚሽን ባመቻቸው የሐሳብ መለዋወጫና የምስክርነት ቃል ማድመጫ መድረክ ከተጋበዙት መካከል ቀደም ሲል በመግቢያዬ ላይ እንደገለጽኩት የሂውማን ራይትስ ዋች የኢትዮጵያ ጉዳይ አጥኚ ፌሊክስ ሆርን ይጠቀሳሉ። ካናዳዊው የመብት ተሟጋች ፌሊክስ ሆርን ኢትዮጵያ ከፍተኛ የልማት እርዳታ ከሚያገኙ የዓለም ሀገሮች አንዷ መሆኗን እንደ አውሮፓውያን አቆጣጠር በ2014 ዓ.ም ማለትም በያዝነው ዓመት ብቻ ከስምንት መቶ ሚሊዮን ዶላር በላይ ከአሜሪካ መንግሥት ማግኘቷን ነገር ግን ዘጠና አራት ሚሊዮን ከሚሆን ሕዝቧ አብዛኛው በድህነት እንደሚኖር በመግለጫቸው አስረድተዋል። ድህነት ቅነሳ የሁለቱም ማለት የዩናይትድ ስቴትስና ኢትዮጵያ መንግስታት ዋና ዓላማ መሆኑንም ይገልጻሉ። ቀጣይነት ያለው ልማት ሊገኝ የሚችለው ግን ከፍተኛ ገቢ በማምጣት ብቻ አለመሆኑን ይልቅስ ዜጎች በነጻነት ሐሳባቸው መግለጽ ሲችሉ፣ በሀገራዊ ፖሊሲ ቀረጻውና ውሳኔ አሰጣጥ ላይ ተሳትፎ ሲኖራቸው፣ በመረጡት ማኅበር መቀላቀል ሲችሉ፣ ትክክለኛ ፍትህ ያለ ጭቆናና መድሎ ሲያገኙ ብቻ ነው ሲሉም ካናዳዊው በሂዩማን ራይትስ ዋች ድርጅት የኢትዮጵያ ጉዳይ አጥኚ ፌሊክስ ሆርን በዚህ መግለጫቸው አበክረው አስረድተዋል። ኢትዮጵያን ልማት እንደሚያስፈልጋት እንገነዘባለን ችግሩ የሚመጣው ግን በአፈጻጸሙ ላይ ነው የሚሉት ሆርን የልማት ፕሮጀዎች የአካባቢውን ነዋሪዎች መብቶች ያከበሩ መሆን ይኖርባቸዋል። የየትኛውም ጎሳ ይሁኑ ወይም የፈለጉትን ፖለቲካ ይከተሉ፣ ፕሮጀዎቹ ሕይወታቸውን ሊያሻሽሉ የሚችሉ መሆን ይገባቸዋል ሲሉ ያስረዳሉ። በዚህ ላይ የኢትዮጵያና የዩናይትድ ስቴትስ ሌሎች ሸሪኮችም ዘላቂና መብቶችን አክባሪ ልማቶችን በመደገፍ መሪ ሚና ሊጫወቱ ይችላሉ ይገባልም ሲሉ ይመክራሉ። ዩናይትድ ስቴትስ የሰብአዊ መብቶችን ማክበር ከልማት ግቦችና ተግባራዊነታቸው ጋር ይቃረናል ተብለው የሚቀርቡ ክርክሮችን መቀበል የለባትም በማለትም ፌሊክስ ሆርን አበክረው ያስገነዝባሉ። ይልቅስ ብለዋል የህመን ራይትስ ዋቹ ፌሊክስ ሆርን ይልቅስ ዩናይትድ ስቴትስ የኢትዮጵያ ቁልፍ አጋር በመሆኗ በዚያች አገር የሚፈጸም የሰብአዊ መብቶች ጥሰት ካለ ፈጥና ምላሽ ልትሰጥ ይገባል። የሰብአዊ መብቶች መከበር የሁሉም ኢትዮጵያዊ ቀዳሚ ፍላጎት ቢሆንም፣ ከደህንነት ጥበቃ እስከ መልካም አስተዳደር ብሎም እስከ ዘላቂ ሰላም ድረስ ለሁሉም የዩናይትድ ስቴትስ ፍላጎቶች መጠበቅ ዋነኛ ነው ብለዋል ፌሊክስ ሆርን በሁማን ራይትስ ዋች የኢትዮጵያ ጉዳይ አጥኚ፣ በዩናይትድ ስቴትስ ኮንግረስ የቶም ላንቶስ ሰብአዊ መብቶች ኮሚሽን ላመቻቸው ስብሰባ ባቀረቡት በዚሁ መግለጫቸው አድማጮች፣ ከጊዜ አንጻር የሁሉን ማስረጃዎች በዚህ አጭር ፕሮግራም ማቅረብ ያስቸግራል። ለማጠቃለል ወይዘሪት ሶሊያና ገብረ ሚካኤልን ባጭሩ ላዋይ በምንርስ ነበር የቀረቡት። ወይዘሪት ሶሊያና እኔ የቀረብኩት እንግዲህ የተለየ አንድ የሆነ ጉዳይ ይዤ አይደለም። አሁን የሌሎቹ አቅራቢዎች ትኩረት ያደረጉባቸው የመብት ጥሰት ጉዳዮች ነበሩ፣ ግን እኔ ለማንሳት የፈለግኩት የነበረው በአጠቃላይ የኢትዮጵያ ውስጥ የነበረውን የመብት ጥሰት በአጠቃላይ ገልጬ ከዛ ቀጥሎ ግን በተለየ ሁኔታ የዚያን ዘጠኝ ጦማሪያን የራሳችን ተከሳሽ የሆንኩበትን ኬዝ ምን ደረጃ ላይ እንዳለ እና የነበረውን ከእስር በፊት የነበረውን ቆይታ፣ እስካሁንም በእስራቸው ውስጥ ያለውን ቆይታ፣ የፍርድ ሂደቱ ላይ የነበረው መጓተት አስመልክቶ እሱን ተናገር ያለሁኝ እሱ ላይ ነው። ዋናው የንግግሩ ትኩረት የነበረውና አጠቃላይ ርሱ ወጣቶች አራማጅነት ስለ ሀገራቸው ያገባኛል ብለው የሚያደርጉ ተሳትፎና እነሱ ላይ የደረሰባቸው ጫና ነው የሚለው። ግን ከምርጫውም ጋር ለማያያዝ ሞክራ ያለው ከምርጫ በፊት ያሉ እንደዚህ አይነት የእኛን እስር ከሚያዝያ ጀምሮ ተነስቶ ያሉትን ጉዳዮች አንስቼ የሚቀጥለው ምርጫ እንዴት ከባለፈው ምርጫ ብዙም የተለየ ሊሆን አይችልም የሚል አጠቃላይ ግምገማ ነው ያቀረብኩት። በኢትዮጵያ የሰብአዊ መብቶች አያያዝ ዙሪያ ብዙ ጊዜ ውይይት ተካሂዷል፣ ወይዘሮ ሶሊያና እንደሚያውቁት ይሄኛውን ግን ከሌሎቹ በምን ይለያል? ልክ ነው። አዎ ብዙ ጊዜ ውይይት ተካሂዷል። እንደኛ ጥሩነት የሚመስለኝ የተለያዩ አይነት የሰብአዊ መብት ተቋማት የተለያየ ቦታ ላይ የሚሰሩ የሰብአዊ መብት ተቋማት አንድ ላይ ሰብስቦ አንድ ላይ መምጣት በደንብ የሚያውቁትና በደንብ ትኩረት የሚሰጡበትን የሰብአዊ መብት አንድ ላይ ለማምጣት ሙሉ ሥዕል ለማሳየት አንድ ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ከዛ በተጨማሪ ግን የብዙ ሂደቶች አንደኛው አካል ነው። ይሄ ማለት አንድ ነገር የሆነ ነገር ይቀየራል ማለት አይደለም። በተለይ ደግሞ አጋር አጋር ሀገራት፣ ምዕራባውያን እና የኢትዮጵያ መንግስት አጋር የሆኑ ሀገራት በአንድ ጊዜ ፖሊሲያቸውን ይቀይራሉ ሊቀይሩ ይችሉበታል የሚል እንትን መምታታት አልነበረም። እዛ መካከል ውይይቱ ላይ የነበረው በጣም ግልጽ ነበረ የምራውያን አቋም ከምን ተነስቶ እንደሆነ። ከዛ ግን ይሄኛ እንደዚህ አይነት ትንንሽ የሚመስሉ ብዙ ጊዜ አሁን ይህን ለትልቅ ለውጥ ባያመጣም እንኳን በሂደት በሂደት ውስጥ ግን ይሄን መረጃ በመስጠት በተለይ ለህግ አውጭ የአሜሪካን የህግ አውጭ ክፍል መረጃ በመስጠት በኩል ጠንካራ ስራ ይመልጥ መሰራት እንዳለበት በደንብ ውይይቱ ላይ እሱን ማየት ይችለናል፣ እና የሂደቱ አንደኛው አካል ነው ግን የሚመስለኝ ይሄ ነገ የሆነ ነገር ይቀየራል የሚል አይነት የተምታታ ወይም ደግሞ ተግባራዊ ላይሆን ይችላል የሚል አይነት የሚያስፈራ ነገር ብዙ አልነበረውም። ብዙ ፍራስትሬሽን ታይቷል ማለት ከዚያም ተሳታፊ የነበሩም ኢትዮጵያውያን ብዙ አሳይተዋል። የአሜሪካንና የምዕራባውያን ድጋፍ በጣም ለረጅም ጊዜ ሲተቸ የነበረ ቢሆንም ብዙ ለውጥ አላሳየም የሚልም ታይቷል። እና ተሳታፊዎችም በደንብ ጠንካራ ነበሩ። በጣም ተችተዋል የአሜሪካ መንግስት። ከዞን ዘጠኝ ጦማርያን ወይዘሪት ሶሊያና ገብረ ሚካኤል ለጊዜው በጣም አመሰግናለሁ። አድማጮች የኢትዮጵያ መንግስት በዚህ ፕሮግራም ለቀረቡት የመብት ጥሰት ክሶች የሚሰጠው ምላሽ ካለ ለማካተት ወደ ዋሽንግተን የኢትዮጵያ ኤምባሲ ስልክ ደውዬ ነበር። የአምባሳደሩ ጽፈት ቤትም የፕሬስ ካውንስለሩን ቢሮ አይመልስም። በአጠቃላይ ግን የኢትዮጵያ መንግስት በሰብአዊ መብቶች ጥሰት ከዚህ ቀደም ለቀረቡበት ክሶች የሐሰት ውንጀላዎች ናቸው ሲል ምላሽ ይሰጣል። በዚሁ በሁለት አስቸጋሪ ምርጫዎች መካከል አጣቢቅኝ ውስጥ ያለው የወቅቱ የኢትዮጵያ ሰብአዊ መብቶች ሁኔታ በሚል ርዕስ በዩናይትድ ስቴትስ ኮንግረስ የቶም ላንቶስ ሰብአዊ መብቶች ኮሚሽን የተካሄደውን ውይይት የተመለከተውን ዝግጅት አበቃለሁ። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረ በድረ ገጻችን ቪኦኤ መከታተል ትችላላችሁ። እንደገና ለድገመው ቪኦኤ ኒውስ ዶት ኮም ስላሽ አምሐሪክ ነው። በፌስቡክ በትዊተር በትዊተርም እንገኛለን። ቪኦኤ አምሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራልን ከኃይሉ ታምራት ጋር በመሆን የምሰናበተው ሄኖክ ሰማ እግዜር ነኝ። መልካም ምሽት። በዚህ ሙዚቃ እንቆይ።